የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በሳምንቱ መጀመሪያ የተካሄደውን የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝት ተከትሎ ከኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር የተካሄደ ቃለ ምልልስ የዕለቱን ዓለም ዜና ተከትሎ ይቀርባል። የቅዳሜ ምሽት አዝናኛቸው የሙዚቃ ቃናም በሳምንቱ የቢልቦርድ ሰንጠረዥ የመጀመሪያውን እርከን የተቆናጠጡ ምርጥ ምርጥ ዜማዎች አካቶ ይጠብቃችኋል። ቅዳሜ ሐምሌ 25 2007 ዓ.ም። ጤና አስጥለኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ከቴክኒክ አቀናባሪ ንጉሱ ታምሬ ጋር አስተናጋጃችኋሉ አከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያችሁ አመሻለሁ። በቅድሚያ ግን የሰዓቱን ያለም ዜና እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የየመኑ ምክትል ፕሬዚደንት ሃሊድ ባሃ የሀገር ውስጥ ተዋጊዎች በኢራን የሚታገዙትን የሺያ ሁቲ አማጺያን ካባረሩ ወዲህ በስደት ካለው መንግሥት ዛሬ የየመንን በመጎብኘት የመጀመሪያው ከፍተኛ ባለሥልጣን ሆነዋል። ሚስተር ባሃ በዛሬ ዕለት ኤደን ከተማ ውስጥ የመን የሚገኙ ሰባት የመንግሥት ሚኒስትሮች ባሉበት የካቢኔት ስብሰባ በሊቀመንበርነት እንዲመሩ ፕሮግራም እንደተያያዘላቸው አንድ የሀገሪቱ ባለሥልጣን ለአሶሲትድ ፕሬስ የዜና ወኪል ተናግረዋል። ምክትል ፕሬዚደንት ሃሌድ ባሃ ዓለም አቀፍ ዕውቅና በተሰጠው የየመን መንግሥት ውስጥ ጠቅላይ ሚኒስትርም ናቸው። በኢቦላ ቫይረስ ምንነት ላይ ጥልቅ እውቀት ያላቸው ባለሙያዎች ከፍተኛ ውጤት ያስገኛል በተባለው አዲሱ የኢቦላ ክትባት መድኃኒት መገኘት የተሰማቸውን ደስታ ገልጸዋል። የመድኃኒቱ በስፋት መገኘት ጉዳይ ግን ገና ብዙ ወራት ይጠይቃል ሲሉ አስጠንቅቀዋል። የዓለም የጤና ድርጅት ባለሙያዋ ማሪ ፖል ኪኒ ለጋዜጠኞች እንደተናገሩት የክትባት መድኃኒቱ ወደፊት ስርጭቱን ሊገድብ እንደሚችል ገልጸው በባለሙያዎች ተረጋግጦ በሥራ ላይ እንዲውል እስኪፈቀድ ድረስ ግን ብዙ ጊዜ ሊወስድ ይችላል ሲሉ አስጠንቅቀዋል በጊኒ የዓለም የጤና ድርጅት የኢቦላ ወረርሽኝ ተከላካይ አስተባባሪ ሞሐመድ ቢልሆሲ ሲያስረዱ ደግሞ አሁን በክትባቱ መገኘት ልንደሰት ይገባል ሰው ግን አሁንም ጥንቃቄ ከማድረግ ችላ ማለት የለበትም ሲሉ መክረዋል በጊኒ መንግሥት ውስጥ ከፍተኛው የጸረ ኢቦላ ዘመቻ አስተባባሪ ሳኮባ ኪታ በበኩላቸው ውጤታማ ክትባት በቫይረሱ ለተሰቃዩ ሰዎችና ቤተሰባቸው ታላቅ እፎይታን እንደሚያጎናጽፍ ተስፋ አለኝ ብለዋል። አዲስ የተገኘው የኢቦላ ክትባት ጊኒ ውስጥ ተሞክሮ መቶ በመቶ ፍቱን መሆኑ ተረጋግጧል ሲል የዓለም የጤና ድርጅት ትናንት አስታውቋል። ታሊባን በአዲሱ መሪው በሙላ አክታር ማንሱር አማካይነት አዲስ መልእክት አስተላልፏል። በድምፅ ተቀርጾ የተሰራጨው መልእክት ዓላማም ለአመራሮቹ፣ ለሽማግሌዎች፣ ለሃይማኖት መሪዎችና ለተከታዮቹ በአፍጋኒስታን እስላማዊ አስተዳደር እስኪመሠረት ድረስ ጂሃድ እንደሚቀጥል ለማረጋገጥ ነው ተብሏል። አዲሱ የታሊባን መሪ በዚሁ መልእክቱ ውሳኔዎቹ በሙሉ በጦርነትም ይሁን በሰላማዊ ንግግር ተፈጻሚ የሚሆኑት እስላማዊ ህጉን መሠረት በማድረግ ይሆናል ብሏል በመሆኑም በታሊባን ዘመቻ ላይ ስለሚነዙ የሐሰት ወሬዎች ትኩረት አትስጡ ሲል ተከታዮቹን መክሯል የታሊባን አመራር ኅብረቱን ለመጠበቅ በሚያደርገው ጥረት አስፈላጊውን ሁሉ መሥዋዕትነት ለመክፈል ዝግጁ ነው ሲልም ሙላ አክታር ማንሱር ተናግሯል ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሚስተር ጆን ኬሪ ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን የጋረጠውን ስጋት ጨምሮ በጸጥታ ጥበቃና ሽብርተኝነትን በመዋጋት ጉዳዮች ላይ ለመነጋገር ካይሮ ገብተዋል። ኬሪ በመካከለኛው ምስራቅና ደቡብ ምስራቅ እስያ የአምስት ሀገሮች ጉብኝት ለመጀመር ዛሬ ግብፅ ዋና ከተማ የገቡት አሁን ከመሸ ነው። ከውጭ ጉዳይ ሚኒስትሩ ጋር አብሮ የተጓዘው የአሜሪካ ድምፅ ዘጋቢ እንደገለጸው ከሆነ ሚስተር ኬሪ ዛሬ ማታ ከባለሥልጣናቱ ጋር የተያዘላቸው ይፋ ፕሮግራም የለም። ነገ እሁድ ጠዋት ግን ከግብጾቻቸው ሳሜ ሹክሪ ጋር ተገናኝተው እንደሚነጋገሩ ይጠበቃል። በመሥሪያ ቤታቸው ባለሥልጣናት ገለጻ መሠረት ሚስተር ኬሪ የዚህ ጉብኝታቸው ዋና ትኩረት የጸጥታ ጥበቃ ጉዳዮች ይሆናሉ። በመጨረሻም በፓሲፊክ ውቅያኖስ ተሻጋሪ ሀገሮች መካከል ከፍተኛ የንግድ ስምምነት ለመድረስ ታቅዶ ሐዋይ ውስጥ ሲካሄድ የቆየው የንግድ ሚኒስትሮች ስብሰባ ለጊዜው ያለ ስምምነት አብቅቷል። የዩናይትድ ስቴትስ ተጠሪው ማይክል ፍሮማን ትላንት ማታ ሲናገሩ በስብሰባው የተካፈሉ አስራ ሁለቱ አገሮች ከፍተኛ እድገት ያሳዩ በመሆናቸው ከስምምነት ለመድረስ ከመቼውም በበለጠ እምነት አላቸው ብለዋል። ሚኒስትሮቹ ወደፊት መቼ እንደሚገናኙ ቀጠሮ ባይይዙም ችግር ያላቸውን ጉዳዮች ለመፍታት ግን በውይይቱ ለመቀጠል ቆርጠዋል ተብሏል። ተጨማሪ የሩዝ ምርት ወደ ጃፓን፣ ስኳር ወደ ዩናይትድ ስቴትስ ለማስገባት እንዲሁም ከካናዳው የወተት አስተዋጽኦ ይበልጥ ተጠቃሚ ለመሆን የተያዙ ጥረቶችን ጨምሮ ጉዳዮቹ ፖለቲካዊ አንደምታ እንዳላቸው ይታመናል። ዜናው አበቃ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ስቱዲዮ 14 የሚተላለፈውን ስርጭታችንን ነው። ወደ ምሽቱ ቀዳሚ ቅንብር ነው የምንሻገረው። ቃለምልልስ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያ ያስመዘገበችውን የምጣኔ ሀብት እድገት አዋድሰው ይቀራሉ ባሏቸው የዲሞክራሲያዊ ሂደቶች የወዳጅ ምክር ለግሰዋል ሲሉ የኢትዮጵያው የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ገልጠዋል። ፕሬዝዳንት ኦባማ ጋዜጠኞች በነጻነት ስራቸውን ካልሰሩና ተቃዋሚ ፓርቲዎች ገደብ ሳይደረግባቸው ሕዝቡን ካላደራጁ ብዙሀኑ የኢትዮጵያ ህዝብ የኢትዮጵያ እድገት ተጠቃሚ እንደማይሆንም በኢትዮጵያ ቆይታቸው ወቅት መግለጻቸው ይታወሳል የፕሬዝዳንት ኦባማ የሁለት ቀናት ጉብኝት ከተጠናቀቀ በኋላ ከአሜሪካ ድምፅ ጋር ቃለ ምልስ ያደረጉት ዶክተር ቴዎድሮስ አድሃኖም በኢትዮጵያ ዲሞክራሲ እንዲያደግ ተቃዋሚዎችና መንግስት በትብብር መስራት እንዳለባቸው አመልክተዋል የውጭ ጉዳይ ሚኒስትሩን ያነጋገረችው ትዝታ በላቸው የመጨረሻውን ክፍል ለምሽቱ ይዛ ፕሬዚደንት ባራክ ኦባማ ድርጅቶችን እንደ አሸባሪ በመሰየም ደረጃ ከኢትዮጵያ እንደሚለየ ሀገራቸው ገልጸዋል። ምንድን ነው ኢትዮጵያ ውስጥ ያሉ ድርጅቶችን የኢትዮጵያ መንግስት እንደ አሸባሪ ሊቆጥራቸው ይችላል፣ ነገር ግን እኛ ባለን መረጃ መሰረት አሸባሪዎች አይደሉም ብለዋል። በተያያዘ ደግሞ ያው ጋዜጠኛውም እንደጠየቀው እንግዲህ ግንቦት ሰባት በማንኛውም መልኩ በሚለው ትግል የኢትዮጵያን መንግስት ከስልጣን ማስወገድ አለብኝ ብሎ ውጊያ እንደጀመረ ተናግሯል። መጀመሪያ ፕሬዚደንቱ በተናገሩት ላይ መልስ ይስጡኝ እና ስለ ግንቦት ሰባት ደግሞ አስተያይቶን ይስጡኝ። እንግዲህ እሳቸው ያሉት ማንም ድርጅት መጀመሪያ መወሰድ ያለበት ቦተም ላይን የሚሉት ፈረንጆች ማለት ነው፣ መሰረታዊው ያሉት ምንድን ነው፣ ማንም ድርጅት ዲሞክራቲካሊ የተመረጠን መንግስት በጦር ወይ ደግሞ በኃይል ለመቀየር የሚሞክር አንቀበልም ነው እሱ። ብቻ ሳይሆን ሌላ ያሉት ነገር ቢኖር ምንድን ነው፣ የኢትዮጵያ መንግስት ለጂትሜት ነው ዲሞክራቲካሊ ነው የተመረጠውም ብለዋል። እነዚህ ሁለቱ ነገሮች ከተገናኙ ፕሬዝደንቱ ግንቦት ሰባትን ተቃውመዋል፣ በግላጭ ተቃውመዋል። ከዛ በኋላ ግን አንድን ድርጅት ቴሮሪስት ነው አይደለም ለማለት ግን ኢትዮጵያ የምትጠቀምበት ስታንዳርድ እና አሜሪካ የምትጠቀምበት ስታንዳርድ ይለያያል ነው ያሉት። ይሄ ደግሞ የምንቀበለው ነው። ምክንያቱም እኛና አሜሪካ ተመሳሳይ የሆነ ሕግና ስታንዳርድ ሊኖረን አይችልም። ሊለያይ ይችላል ማለት ነው። ስለዚህ ለእኛ ሽብርተኞች ናቸው ለሳቸው የተያዘውን ስታንዳርድ እስካሁን ባለው ኢንፎርሜሽን አላሟሉም ሊሉ ይችላሉ፣ ልንቀበለው እንችላለን። እንዲያውም ከዛ በተጨማሪ ያሉት ምንድን ነው? በተለይ በጋራ በግል ስንነጋገር ተጨማሪ መረጃ ስጡንና በእኛ ስታንዳርድም ክራይቴሪያውን የሚያሟሉ ከሆነ ልንወስደው እንችላለን ነው። ነገር ግን እሱን እንትወው፣ በአንድ ነገር ተስማምተናል፣ በሁለት ነገር ተስማምተናል። አንደኛ ነገር ፕሬዚደንቱ በግላጭ ምን ብለዋል? የኢትዮጵያ መንግስት ዲሞክራቲካሊ ኤሌክትድ ነው ብለው ተናግረዋል። እሱን ትችት እያስከተለባቸው ነው። ከብዙ የሰብአዊ መቶ በመቶ ከተመረጠ መንግስት እየተባለ ዲሞክራቲካሊ ነው የተመረጠው። እሱ ላይ አንድም ሁለትም የለውም። ለምንድን ነው ህዝቡን ወደታች የምናየው? ህዝቡ ድምፁ ቢቀማ ኮ ራሱ ይናገር ነበር። ለምን እናሳንሰዋለን? የተወሰኑ ተቃዋሚዎች ውጭ ሆነው ማደንቆር ስለያዙ ህዝቡ ተሸውዷል። ምን ማለት ነው? አሳንሶ ማየት እኮ ነው። ለምነው የሚሸወደው? አይ ዲሞክራሲያዊ ምርጫ መቶ በመቶ አይሆንም የሚልም እኮ አመለካከት አለ። ገባኝ ወይ? እነዚህን ሁለቱ መጀመሪያ እናስምር። ወደ መቶ በመቶ እመጣለሁ። አሁን አንደኛ ትችት ቢያስከትልባቸውም ፕሬዚደንቱ በሌሎች ጉዳዮች ላይ በግልጽ ተናግረዋል። ይሄም መታመን አለበት። ሰው ሁሉን የወደደው ብቻ እንዲነገርለት ከፈለገ አስቸጋሪ ነው። ያው ክሪቲሳይዝ አድርገዋል። ዲሞክራሲ ሲባል አልነበር ሰውየው በግልጽ ነው የሚናገሩት። ባይዘ ወይ ምንም ችግር የለባቸውም። ለዛ ነው እኔ ያደነቅኳቸው። ስለዚህ አንድ ሌጂትሜት ጋቨርንመንት ነው ብለዋል፣ ዲሞክራቲካሊ የተመረጠ ነው ብለዋል። ሁለተኛ ማንኛውም በትጥቅ ትግል ዲሞክራቲካሊ የተመረጠ መንግስት መጣል የሚ የሚፈልግ ካለ እንቃወማለን ብለዋል። ከዛ ሶስተኛውን ይሄ ስለ ሽብርተኝነት ስታንዳርድ እንትወደህናል ስለዚህ በሁለቱ ላይ ከተስማማን፣ ግንቦት ሰባትን ተቃወሙት እንጂ አልደገፉትም ነው። የመቶ ፐርሰንት ደግሞ ልምጣ። አንዱ የተዛነፈ ነገር ኢህአዴግ መቶ ከመቶ አላሸነፈም። ስህተት ነው ይሄ። ኢህአዴግ የተወዳደረባቸው አካባቢዎች የተወሰኑ ናቸው። የተወዳደረባቸው አካባቢ አሸንፏል በሙሉ ያልተወዳደረባቸው አካባቢዎች አሉ። ሌሎች ፓርቲዎች ያሸነፉባቸው እነዛ ፓርቲዎች በኢህአዴግ ስር አይደሉም። ኢህአዴግ ይታወቃል አንድ ግንባር ግን አራት የተለያዩ ድርጅቶች አሉት። ቲፒኤልኤፍ አለ፣ ብአዴን አለ፣ ኦፒዲዮ አለ፣ ደኢህዴን አለ። ከዛ ውጭ ያሉ ፓርቲዎች በኢህአዴግ ስር አይደሉም። ስለዚህ መጀመሪያ መስተካከል ያለበት ነገር ምንድን ነው? ኢህአዴግ መቶ በመቶ አሸንፏል አምስት መቶ አርባ ሰባቱን ወንበር ወሰደ የሚለው የተሳሳተ ነው። ይሄ ይስተካከል። መጀመሪያ እንደው ግልጽ እንዲሆንልኝ ያልገባን ነገር አለ መሰለኝ እኛም እንደው ሪፖርት እያደረግንበት የምክር ቤት መቀመጫ ያሸነፉ ተቃዋሚዎች አሉ ማለት ነው። እንግዲህ ተቃዋሚዎች ይባሉ ተቃዋሚዎች አይደሉም የሚባሉ ግን ከኢህአዴግ ውጭ ያሸነፉ ፓርቲዎች አሉ። ኢህአዴግ መቶ በመቶ ሁሉንም መቀመጫዎች አላሸነፈም። አሁን የሶማሌ ህዝቦች ዴሞክራሲ ፓርቲ ሶህዴፓ፣ ኢህአዴግ አይደለም። ኢህአዴግ ጋምቤላ አይደለም ቤንሻንጉል አይደለም፣ ግን አሸንፈዋል። የአፋር አሸንፈዋል፣ ግን የኢህአዴግ ፓርቲ አይደሉም። በቃ አይደሉም። የኢህአዴግ ካልሆኑ ደግሞ ተቃዋሚም ሊሆኑ ይችላሉ። አንዳንድ ጉዳዮች ላይ የሚያለያየን ነገር ብዙ አይደለም ብለው ሊሆን ይችላል እንጂ ተቃዋሚዎች ሊሆኑ ይችላሉ። በተወሰኑ ጉዳዮች፣ ወሳኝ በሆኑ ጉዳዮች ላይ ሲምፐቲ ስላላቸው ብዙም ላይናገሩን ይችላሉ። እንደ ሌሎች ተቃዋሚዎች በሆኑ ጉዳዮች ላይ ደግሞ ተቃውሞ ሊኖራቸው ይችላል። ገዢ በሆኑ ነገሮች ላይ ደህና ከሆኑ ድምጻቸውን ፊት ለፊት ላይ ያሰሙ ይችላሉ ማለት ነው። ስለዚህ ኢህአዴግ መቶ ከመቶ ወሰደ የሚባለው ስህተት ነው። እሱ መስተካከል አለበት። ሌላ ሁለተኛ መታየት ያለበት ምንድን ነው? ኢህአዴግ ሁሉን የተወዳደረባቸውን የተወዳደረባቸውን አሁንም ኮታ አንኮታ ወንበሮች አሸንፈዋል እንበል። ነገር ግን የኢትዮጵያን ህዝብ ሁሉ ድምፅ አሸን ወስዷል ማለት አይደለም። አሁን የአዲስ አበባን ለአብነት ልውሰድ። አዲስ አበባ ውስጥ አርባ ከመቶ የሚጠጋ ድምፅ ያገኘው ተቃዋሚው ነው። እኛ ያገኘነው ትንሽ ከስልሳ ከመቶ በላይ ነው። አሁን ድምፁን ሁሉ ስላገኘን አይደለም ወንበሩን ሁሉ ያገኘነው። ይሄ ከስኮትላንድ ጋር ተመሳሳይ ነው። ስኮትላንድ አሁን ሀምሳ ከመቶ ድምፅ አገኙና ህዝቡን፣ ወንበሩን ግን ዘጠና አምስት ከመቶ ወሰዱት። ለምን ስኮትላንድን አይጠይቋቸውም? እኛን እየጠየቁ ያሉ ሰዎች ዘጠና አምስት ከመቶ ካገኙ መቶ እና ዘጠና አምስት ምንድን ነው ልዩነቱ? እሺ መቶ ሳገኘን ብንል ልዩነት አለው የለውም? ስለዚህ ጉዳዩ ምንድን ነው? ፈርስት ፓስ ደ ፖስት ከሆነ ቮቱ ያገኘነው ከህዝቡ ያገኘነው ድምፅ ስልሳ ከመቶም ቢሆን ወንበሮቹን ግን መቶ ከመቶ ልንወስድ እንችላለን። ኢቭን መቶ ከመቶ ኢህአዴግን ቢያሸንፍ ችግር የለውም። ምክንያቱም ፈርስት ፓስት ዘ ፖስት የሚለው የምርጫ ስርዓት እንደዚህ አይነት ነገር ሊፈጥር ይችላል። ሌላው ሁለተኛ ተቃዋሚዎቹ የተበጣጠሱ ናቸው። አሁን አንዳንድ የምርጫ ጣቢያዎች ለእነሱ የመረጠው ህዝብ ሲደመር፣ በድምር ኢህአዴግ ካገኘው ይበልጣል። ስለተበጣጠሱ ግን የእያንዳንዱን ስታዩ ከኢህአዴግ አይበልጥም። እያንዳንዱ ከኢህአዴግ ሲወዳደር፣ የሁሉም ድምር ሲወዳደር ከኢህአዴግ ይበልጣል። ወንበር ማግኘት ይችሉ ነበር ማለት ነው። ልክ ነው። ታዲያ የእነሱ ችግር አይደለም መሄድ ስለዚህ እኛ እንዳንዳ ነጋቸው። የራሳቸው ስራ ነው። የቤት ስራቸውን ይስሩ። ሁለተኛው ደግሞ ራሳቸውን ቢያዋህዱ የተወሰነ ወንበር ሊያገኙ ይችላሉ። እርግጠኛ ነኝ እስከ ሰላሳ ፐርሰንት ሊያገኙ ይችላሉ። ግን እነሱ ደግሞ እርስ በርስም የሚቀራረቡ አይደሉም። እኛ ብዙ ጊዜ እናገራለን፣ ግን ራሱ አጀንዳ ያለው ሰው እየተነሳ የማያስፈልግ ጥላሸት ይቀባል። ለእኛ ዲሞክራሲ ግዴታ ነው። እኛ ያለ ዲሞክራሲ ኢትዮጵያ መኖር አትችልም። አንድነቷን አረጋግጣ ያለውን ዳይቨርሲቲ መቼም እነሱን አንድ ላይ ሊያደርግ የሚችል ዲሞክራሲ ነው። የህልውናችን የኢትዮጵያችን ህልውና አልፋና ኦሜጋ ልማትና ዲሞክራሲ ለዛ ነው ለልማትም ለዲሞክራሲም ሁላችንም መስራት መቻል ያለብን። ይሄን ስልሽ ግን መንግስታችን የሚያምነው አዲስ ዲሞክራሲ ስለሆነ ብዙ ነገር እንደምናበላሽ እናምናለን። ግን አዲስ ስለሆነ ነው። ይሄን ግን በጋራ ሆነን ነው እንጂ የምናስተካክለው። ታዲያ በሌላ መልኩ በምን ይመጣል? በቃ እኛ ራሳችን ህዝቦች የኢትዮጵያ ራሳችን ቀይረዋለን። ግን በመግባባት በመቻቻል በመዋደድ በመፋቀር ለምን አይቀየርም? ይቀየራል። አንዱም እንግዲህ ኢህአዴግ የሚወቀስበት ሁሉንም ኢትዮጵያውያን የሚያሳትፍ እንደ አገር እንደ አገር እንደሚገዛ ወደ ሰፊ ሁሉንም ዜጎች እኩል አያስተናግድም የሚል አለ። ያ ቢሆን ኖሮ ሁሉም ኢትዮጵያዊ ተባብሮ አገር ለመገንባትም ይሁን አብሮ ለመሳሳትና አብሮ ለማደግ ይችላል የሚል ትችትም ደግሞ አለ። እንግዲህ እኔ የምወደው ሰው መለስ አንድ ጊዜ ብሎት ነበር። ያው ታላቁ መሪያችን፣ አባታዊ መሆን አንፈልግም፣ አገልጋይ መሆን ነው የምንፈልግ። እኔ ቱ ቢሆነስ አባታዊ የሚልም አልወደውም። አይ አባታዊ ማለት ምንድን ነው? መንግስት መሀሪ ነው፣ ሰብሳቢ ነው፣ አስተማሪ ነው፣ አቃፊ ነው። ችግር የለውም። አገልጋይ ከሆነ ምህረት መስጠት አይደለም፣ እንትኑ ነው ምህረት የሚሰጠው። ፕሮሰሱ እኮ ጥፋት አጥፍቶም እኮ አይደለም። ግን ኢህአዴግ እንደ ቂመኛ ድርጅት ነው የሚታየው። ውይ ውይ፣ ቂመኛ አይደለም፣ ቂመኛ አይደለም። አንዴ እንዲያውም እኔ ኢህአዴግ መሆኔን የምወደው ነገር ቂመኛ ስላልሆን ነው። ቪንዲክቲቭ አይደለንም። ታስታውሻለሽ? የደርግ ባለስልጣናት ነበሩ የተፈረደባቸውን፣ ታውቂያለሽ? ከዛ ተለቀቁ። ደርግ ምን አደረገ ታውቂያለሽ? አይደለም ምንም ሳያቆይ ዐፄ ኃይለ ስላሴ ባለስልጣናት ስለነበሩ ብቻ ስልሳ ምናምኑን ረሸናቸው። ያሳዝናል። ኢህአዴግ ያደረገውም ማድረግ ይችሉ ነበር፣ አላደረጉም። ወዲያው ነው የፈጇቸው። ለዛውም የፍየል ወጠጤ እየተባለ ማለት ነው። አሁን ኦነስት እንነጋገርና ዋሽንግተን ዲሲ ሆነው የሚጨፍሩት ድሮ የደርግ አባላት ሆነው የፍየል ወጠጤ እየዘፈኑ ሰውን ሲያስጨርሱ የነበሩ የነሱ ስርዓት ቪንዲክቲቭ ነው። የነሱ ስርዓት ጨካኝ ነው። የነሱ ስርዓት ሶስት ቀን አራት ቀን ሳያድሩ ረሽኖ ለዛውም እንደ ውሻ፣ እንኳን ውሻ እንኳን ክብር ይሰጠዋል። እንደ ውሻ እንኳን ክብር አልሰጣቸውም። ኢህአዴግ ግን ደርግ ናቸው እንደዚህ አድርገዋል፣ ሰው ጨፍጭፈዋል ምናምን፣ መቶ ሺህ ወጣት ምናምን፣ ጄኔሬሽን ገደሉ ምናምን የተባሉት ወጥተዋል። አሁን መጽሐፍ እየጻፉ ነው። ማነው ቂመኛ? አሁን ቆይ ደግሞ አሁን አንዳርጋቸው ጽጌ እኛ ጋን ያለው፣ እኔ ኦነስት ሆነን ብንነጋገር ጥሩ ነው። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን ታውቂያለሽ? አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል። እሱም ሁለተኛ ልንገሪሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። እኛ ቂመኛ አይደለንም ነው ልልሽ የምፈልገው። ግን አሁን እንግዲህ ያለው ምንድን ነው ለምን ለምን ግን ልልሽ የምፈልገው ኢህአዴግ ቂመኛ አይደለም። ያሉትን ልዩነቶች አቻችለን አብረን ሀገራችንን መገንባት እንችላለን። ጭልጥ ያለ ተቃውሞ ላይ የነበረ ሪሞርስ አሳይቶ ፖለቲካ ልዩነትን ቢኖረው ጤነኛ ነው ብሎ ልዩነት መኖሩ ፖለቲካ፣ ነገር ግን ሀገራችንን በጋራ እንገነባለን ብሎ ጤነኛ የሆነ ፖለቲካ ላራምድ ብል ሀገር ቤት ገብቶ ችግር አይኖረውም ነው። ኦፍኮርስ፣ ችግሮች የሉም አይደለም እንግዲህ፣ እንደሚባለው አንዳንድ ዲሞክራሲን ከማስፈን ምናምን አኳያ፣ ግን እሱም በጋራ እናሻሽለዋለን። የተከበሩ ሚኒስትር ያቃሉ በዓለም ዙሪያ በጣም የተማሩ በጣም ብዙ ኢትዮጵያውያን እንዳሉና አገራቸውን ደግሞ ገብተው መገንባት ማገዝ ከኢህአዴግ ጎን ቆመው መስራት ይፈልጋሉ። እነሱን እንዲሁም አገር ውስጥ ያሉትን ለምሳሌ ቅድም የተበታተኑ ድርጅቶች ያሏቸውንም የሚሰባሰቡበትና የአገር ግንባታ የሚካሄድበትን መፍትሄ በማንሳት እኮ ነው ያቀረብኩሎት ጥያቄ። እርስዎ በፍቅር ኢትዮጵያን አንስተው እኛ ኢትዮጵያውያን በወንድማማችነት በእህትማማችነት አገራችንን ልንገነባ ልታብብ እንደዚህ ብሔረሰቦቿም የሚያምሩ ቀለማቸው ብሎ ስለገለጹልኝ እኮ ነው። ሁሉንም ማሰባሰብ ይቻላል በአመለካከት የተለየ ሀሳብ ያለው ጠላት መሆን የለበትም፣ የሚል አይነት ጥያቄ ይነሳል። እንዲህ አይነት ጥያቄ ከተቃዋሚዎች ብዙ ጊዜ እና እንደ አጋጣሚ ስላገኘሁት ነው ትዝታ እንትኑ አይ ቂመኛ ነው ኢህአዴግ የሚልም ስለጨመርሽበት፣ እሱን ፊት ለፊት ትንሽ ብናገር ብዬ ነው አብነት ሰጥቼ። የኢንክሉሲቭ የሚለው ሁሉም የሚሳተፍበት ኢህአዴግም ያምንበታል ሁሉም ኢትዮጵያዊ መሳተፍ አለበት ብለን እናምናለን። አሁን እድገትና ትራንስፎርሜሽን እቅዳችን ሁለተኛው ህዝቡ እየተወያየበት ነው። ምክንያቱም የህዝቡ ጉዳይ ነው፣ የህዝቡ ነው፣ የማንም አይደለም። ከተቃዋሚዎችም ጋር እንደዚሁ መድረኮች ታስበዋል። እነሱም አስተያየት ይስጡበት። ምክንያቱም እድገት ገዢ ፓርቲ ለተቃዋሚ አይባልም ለኢትዮጵያ ሕዝብ የሚገኝ እድገት ካለ የኢትዮጵያ እድገት ነው። ያው ኢህአዴግ ዘላለም አይገዛም። ተቃዋሚዎቹም ቢያውቁት እኮ አሁን የሚሰራው ነገር ለነሱም በኋላ ስልጣን ሊይዙ ይችላሉ፣ የተሻለች ኢትዮጵያ ነች የምትቆያቸው። ስለዚህ ሁላችንም ተባብረን ብንሰራ ይመረጣል የሚል እምነት አለው ኢህአዴግ። ሌላ ግን ውጭም ያሉት ቢሆኑ እንደዚሁ በበጎ መንፈስ መምጣት ከቻሉ የሚከለክላቸው የለም የለም። ችግሩ ጽንፍ ስለያዙ ነው። ይኸው ግንቦት ሰባት ብርሃኑ ነጋ እኮ አስመራ ገባ ተባለ። እሺ ገባ። እንግዲህ መለስ ሲለው እንደነበር እንግዲህ መንገዱን ጨርቅ ያርግለት። የሚያመጣው ነገር ግን የለም፣ እርግጠኛ ነኝ ነ የሚቀይረው ነገር የለም፣ የሚፈይደው ነገር የለም፣ ዜሮ። ዝም ብሎ ነው እንግዲህ ፕሮፓጋንዳ ሊሆን ይችላል። ከዛ ውጭ ምንም ነገር አይኖርም። ስለዚህ ያ ጽንፍ ቀርቶ ያ ጽንፍ ቀርቶ መስማማት የሚያስችል ነገር ሊመጣ ከቻለ በእኛ በኩል እንኳን ራሱ እንደዚህ በጋራ እንስራ ብሎ የሚመጣ ኢቨን ወደ አስመራ ሊገባ ሊበጠብጥ እዛ እናሰለጥናቸዋለን የሚሏቸው ተቃዋሚዎች በውትድርና ማለት ነው። እነሱን ለማሰልጠን በየመን በኩል አስመራ ሊገባ ሲል የተያዘው ሰውም ቢሆን በጥላቻ ሳይሆን በትህትናና በፍቅር ነው የተያዘው። ምንም ጉዳት እንዲደርስበት ማንም ሰው አይፈልግም። እሱ ምን ሲናገር እንደነበረ ምን ሲያደርግ እንደነበር ማንም ሰው ያውቀዋል። ስለዚህ በእነሱ በኩል ግን ይሄ አንዴ ሰላምና ጦርነት እያጣቀሱ እንደዚህ የሚያመጡትን ነገር ቢያስተካክሉ። ድሮስ አስራ ዘጠኝ ዘጠና ሰባት እኮ የተወሰኑ ወንበሮችን አግኝተው ቦታችሁን የያዙ ሲባሉ እምቢ ብለው ከዛ ያልሆነ ችግር ሲፈጥሩ ደግሞ ሕግ ሲጥሱ ተገኝተው ታስረው በይቅርታ ከተፈቱ በኋላ እንደገና ሌላ ጽንፍ የያዙ ናቸው። ያው አንዳርጋቸው እንደሚወጣ ናዝሬትን እንደሚጎበኝ ልማቶቹን እንደሚያይ ገልጸውልኛል። ፍርድ ቤት ቀርቧል ወይ? ቤተሰቦች ያዩታል ወይ? ጠበቃ ቆሞለታል ወይ? እንግዲህ ፍርድ ቤት እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴ ማደል ሁለቴ ነው የተከሰሰው፣ ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በዓለም አቀፍም በሀገራችንም ያለው ህግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። እንግዲህ የህግ አዋቂዎች የነገሩኝ ይሄ ነው። እኔ ህግ አዋቂ አይደለሁም። የተፈረደበትን ያገለግላል እንጂ ወደ ፍርድ ቤት አይሄድም ነው። ስለዚህ የቤተሰብ ጥየቃም የሃይማኖት መሪ የቤተሰብ ጥየቃማ ይፈቀዳል። ምንም ችግር የለውም። ምክንያቱም ወደ ሬጉላር ፕሪዝን ተላልፏል። አሁን ምክንያቱም አንዳንድ የሚጠየቃቸው ነገሮች ነበሩ፣ ጠየቅ ነበር በዛ ጊዜ። ቅድም እንዳልኩት ነው ላፕቶፕ ተሰጥቶታል። መጽሐፍ ጽፎ ጨርሷል። የአንዳርጋቸውን ፍርድ እንደገና የማየት እድል ምንም አይኖርም ማለት ነው? አይ እሱ የሚኖር አይመስለኝም፣ ግን ሌላ ፕሮሰስ አለ። ለምሳሌ ይቅርታ ቢያቀርብ ይቀነስልኝ ቢል ወይ ምናምን ቢል መብቱ ነው። አሁንም አሁንም መብቱ ነው፣ እንደ ሰው እንደ ዜጋ። እንኳን ባልን ሌላ ዜግነት ስለያዘ ማለት ነው። እንደ ሰው በቃ እንደ ሰው ሰው ክቡር ነው። እንደ ሰው መብት አለው መጠየቅ ይችላል። ያ ምን ይሆናል እኔ አላውቅም። የኔ ስራ አይደለም። ውጭ ጉዳይ ሚኒስትር እንግዲህ እጅግ አድርጌ ነው የማመሰግነው። በጣም አመሰግናለሁ። ንኪ ትዝታ ንኪ ሶማች በጣም ነው የማመሰግነው። አድማጮች፣ አሁን በየሳምንቱ በዚህ ሰዓት እየተዘጋጀ የሚቀርበው የሙዚቃ ቃና ነው። ታዲያ ወደ ሙዚቃ ቃና ከመሻገራችን በፊት የነገው ተረኛው የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር እንደሚጠብቃችሁ ላስታውስ። አሁን በቀጥታ የሙዚቃ ቃና ነው ሰዓቱ። ጽዮን ግርማ ናት። በሳምንቱ የቢልቦርድ ሰንጠረዥ የመጀመሪያውን እርከን የያዙ ምርጥ ምርጥ ዜማዎች አሰናድታ እንዲህ ያቀናበረችው። እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮቻችን፣ ባለፈው ሳምንት የአየር ሰዓታችን በልዩ ፕሮግራም በመጣበቡ ምክንያት የሙዚቃ ቃና ዝግጅታችንን ወደ እናንተ ሳናደርስ በመቅረታችን ይቅርታ እንጠይቃለን። ለዛሬ ግን በተለመደው ቀንና ሰዓት የቅዳሜ ምሽታችሁን ዘና እንድትሉበት ለማድረግ በዚህ ሳምንት በአሜሪካ የቢልቦርድ ሰንጠረዥ ውስጥ አንድ መቶ ምርጥ የሳምንቱ ዜማዎች መካከል አስሩን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እዚህ ዋሽንግተን ዲሲ ከሚገኘው የአማርኛ ቋንቋ ዝግጅት ክፍል ምርጦቹን የእንግሊዝኛ ዜማዎች ያስኮመኮምኳችሁ አብሬያችሁ ቆያለሁ። አብራችሁ ይቆዩ። በነገራችን ላይ እነዚህ አስር ድምፃውያን እድሜያቸው ሶስት አስርትን ያልደፈነ ወጣቶች ሲሆኑ፣ ሰባቱ ድምፃውያን ወንዶች ናቸው። ሁለቱ ብቻ ሴት ድምፃውያን ሲሆኑ፣ አንድ ድምፃዊ ሁለት ዘፈኖች ከአስሩ ምርጦች ውስጥ ስለተካተቱለት የአንድ ድምፃዊ ኮታ ደርቦ ይዟል። እስቲ በዚህ ዜማ ግብዣዬ ልጀምር። tempting but I'm የመጀመሪያ ምርጬ ያደረግኩት አንደኛ ተራ ቁጥር ላይ ካለው ዜማ ያዳመጣችሁትን ነበር። ዜማውም ቺር ሊደር የተሰኘው የኦሚን ዜማ ነበረ። ኦሚን የሚል የመድረክ መጠሪያ ያለው ድምፃዊ፣ ኦማር ሳሙኤል ጃማይካ ውስጥ ክላሪንደን በተባለች ቦታ ነው የተወለደው። ኦሚ ስታንዲንግ ኦን ኦል ትሪስ በሚለው የመጀመሪያ ስራው የሙዚቃን ኢንዱስትሪ ተቀላቀለ። በ2008 ዓ ም ቺር ሊደር የተሰኘውን ዜማ አቀናብሮ ቢጨርስም የለቀቀው ግን በ2012 ነበር። ነገር ግን ተወዳጅነትን ሳያስገኝለት ቀረ። በ2014 ዓ ምት ዘፈኑ እርሱ ሳያስበው እንደገና ነፍስ ዘራ። አልትራ ሳውንድ የተባለውና የሙዚቃ ኢንዱስትሪውን የሚመራው የሲዮኒ ሚዚክ ኢንተርቴንመንት እህሳ አሳታሚ ድርጅት ሙዚቃው በድጋሚ ተቀናብሮ እንዲወጣ መንገድ አመቻቸ። ሁለት አቀናባሪዎች ከሰሩት በኋላም አሳታሚው ፊሊክስ ደሃን የተባለውን የሀያ ዓመት ጀርመናዊ አቀናባሪ ስራ መረጠ ይህንም ለኦሚ በሮች እንደ አዲስ ተከፈቱ ቺር ሊደር የፈረንሳይ የጀርመን የጣሊያን የደረጃ ሰንጠረዥ ሲመራ ቆይቶ አሁን በአሜሪካ የቢልቦርድ የደረጃ ሰንጠረዥ ከአንድ መቶ ምርጥ ዜማዎች የአንደኝነት ደረጃን ይዟል ቀጥሎ የማስደምጣችሁ በሁለተኝነት ደረጃ ላይ የሚገኘውን ካንት ፌል ማይ ፌስ የተሰኘውን ዜማ ነው። ከኢትዮጵያውያን የተወለደው ድምፃዊ አቢል ተስፋዬ በመድረክ ስሙ ዘ ዊኬንድ፣ ስራው በቢልቦርድ የደረጃ ሰንጠረዥ ውስጥ መሰቀል ከጀመረ ዋላ ደር ብሏል። እንዲያውም ባለፈው ሳምንት ዘ ሂልስ የተሰኘው ዜማው አስረኛ ደረጃ ላይ በመቀመጡ ከአስር ውስጥ ሁለቱ ዜማዎች የእርሱ ነበሩ። so can't feel my face. And I know she'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. But at least we'll both be beautiful and stay forever young. This I know, this I know. She told me don't worry about it. She told me don't worry. She'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. All the misery was access everywhere, what deep in love? Cause I know, I know, I know. She told me, don't worry. ተስፋዬ ወደ ሳሊንቶ ልውሰዳችሁ። ዋችሜ ይለናል። ሳሊንቶ በሶስተኝነት ደረጃ ላይ የሚገኘው ይህ የሳሊንቶ ዜማ በራሱ የዩትዩብ ገጽ ላይ በተለቀቀ በአራት ወር ጊዜ ውስጥ አሳታሚ በማግኘቱ ካፒቶል ሪካርድስ ከተባለ አሳታሚ ጋር ተፈራርሞ ነጠላ ዜማውን አሳትሞ ያወጣ ሲሆን በአጭር ጊዜ ውስጥ የሶስተኝነት ደረጃን ሊይዝ ችሏል። ዋችሜ ይላል ሳሊንቶ Watch me, nana. Why me do Now watch me whip. Now watch me, me nae okay. Now watch me whip, whip. Watch me nae Okay, now watch me whip, whip, watch me now. በአራተኝነት ደረጃ ላይ የተቀመጠው የአሜሪካዊቷ ተዋናይ የዘፈን ግጥም ጸሐፊና ድምጻዊ ታይለር ስዊፍት ዜማ ነው። ባድ ብለድ ይሰኛል። አሜሪካዊው የራፕ ስልት አቀንቃኝ ኬንድሪክ ላማር ፊቸሪንጉን ተጫውቶላታል። We was OG like D O D like D.O.C., remember that? My T.O.C. was quite O.D., I.D., my facts I -D my Now P.O.V. of you and me, similar I back. I don't hate you, but I hate to critique, overrate you These beats of a dark cart use bass lines to replace you Take time and erase you, love don't hear no more No, I don't fear no more, but I get respecting quite sincere no more Oh, it's so sad to think about the good side You tried to write me off. Uh huh. Remember when you thought I'd take a loss? Don't you remember? You thought that I would need you. Final procedure. Remember? Oh wait, you got amnesia? It was my season for battle wounds, battle scars, body bump, bruise, stabbed in the back, brimstone, fire, jumping through. Still all my life, I got money and power, And you gotta live with the bad blood now. <laughs> oh, it's so sad to. ሲዮ አጌን ይህ ዜማ በአስር ምርጥ ዜማዎች ውስጥ ወራትን አስቆጥረዋል። አሁንም አምስተኛ ደረጃ ላይ መጥቷል። ዊስ ከሊፋ ና ቻርሊ ፑት በጋራ ያቀነቀኑት ነው። ሕይወቱን በመኪና አደጋ ላጣው ታዋቂውና ተወዳጁ የፊልም ባለሙያ ፖል ዋከር የተዘመው ዜማ ነው። ሲዮ አን But I'm in more Merch See you again. It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began oh i'll tell you all about it when i see you again when i see you again damn who oh, no. knows? All the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. See you in a better we got talk about family, we family's families all that we got. Everything I would do, you were standing there by my side. And now you're gonna be with me for the last ride. It's been a long day without you, my friend. And I'll tell you all about it when I see you again. See you again. We've come a long way. Way. from where we began no we started oh, i'll tell you all about it when i see you again I tell you. when i see you You both go out your way, and the vibe is feeling strong. It was small, turn to a friendship, a friendship, turn to a bond, and that bond will never be broken. The love will never get lost. And, love will never get lost. and when brotherhood comes first, and the line will never be crossed. Established it on our own when that line had to be drawn, and that line is what we reach. So remember me when I'm gone. Remember we Not talk about family, we're families all that we got. Everything I went through, you were standing there by my side. And now you're gonna be with me for the last ride. You, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. ከሲዩ አጌን ስድስተኛ ደረጃ ላይ ወደሚገኘው ፊቲዋፕ ይሻገራለሁ። ፊቲዋፕ በዚህ የደረጃ ሰንጠረዥ ውስጥ ሁለት ዘፈኖቹ የስድስተኛና የሰባተኛ ደረጃን ይዘውለታል። በቅርቡ የሙዚቃ ኢንዱስትሪውን የተቀላቀለው የ ሀያ አምስት ዓመቱ ፊቲዋፕ ትራፕ ኩዊን የተሰኘውን የስድስተኛ ደረጃ ላይ ያለውን ዜማውን ላስደምጣችሁ። 1730. I, I. am like, hey, what's up? Hello. Since your pretty eyes, soon as you came in the door. I just wanna chill. Got a sack for us to roll. Married to the money. Introduced her to my stove. Showed her how to whip and now she remixing for low. She my track queen. Let her hit the bando. We be counting up. Watch how far them bands go. We just set it go. Talking about to Lambo i 56 grand, I'm 100 grams though. Man, I swear I love her how she work the damn pole, hit the strip club. All we know is Benz, I just yeah. might snatch a Ferrari. Yeah. And buy my boo a lamb, I just yeah. might snatch her a nothing. Let's drop a couple on the ring. Oh. She ain't one. Baby, yeah, and I get ride with my baby, baby. I be in the kitchen cooking pies. I'm like, hey, what's up, hello? Seen your pretty ass soon as you came in the door. I just wanna chill, got a suck for us to roll. Married to the money, introduced her to my stove. Showed her how to whip it, now she it for below She my track queen, let her hit the. ዊል ማክስዌል ቤተሰቦቹ ያወጡለት መጠሪያ ስሙ ነው። ፊቲዋፕ ደግሞ የመድረክ ስሙ ነው። ወጣቱ ድምፃዊ ማይ ዌይ የተሰኘው ሁለተኛው ዜማ ሰባተኛ ደረጃን ይዞለታል። ማይ ዌይ ፊቲዋፕ Single he put out didn't even make it out, and he dumb as hell. And I swear he's at no dang, And he disrespect two shots and I won't blink, ayy. Never really care what the fuck these niggas think, ayy. I got deep pockets, I swear my shit's so sick, Aye. And he matched fuck, big two up on she sings. ayy. And he matched fuck, big two up and hurt. ኛው ደረጃ ላይ ራቼል ፕላትንን እናገኛታለን ፋይት ሶንግ ትለናለች። but I can make an explosion. This is my fight song. Take back my life. ከራቼል ፕላተን ፋይት ሶንግ። ዘጠነኛ ደረጃ ላይ ወደሚገኘው ሙዚቃ እንሻገራለን። ሸራብ ኤን ዳንስ የሚለው ዜማ ነው። አራት አባላት ያሉት ዎክ ዘሙን የሙዚቃ ቡድን ቶኪንግ ኢዝ ሃርድ ከተሰኘው ሁለተኛው አልበማቸው ላይ ሻርፕ ኤን ዳንስ የተሰኘው ይህ ዜማ ተወዳጅ ሆኖላቸዋል። ኛ ደረጃ ላይ የሚገኘው ሜጀር ሌዘር የተባለ አሜሪካዊ፣ ዲጄ ስኔክ የተባለ ፈረንሳዊ፣ የዳኒሽ ዜግነት ያላት ሞ የተባለች ድምፃዊ በጋራ ተሳትፎ የሰሩት ሊን ኦን የተሰኘ ዜማ ነው። አድማጮች ለዛሬ የተመደበልኝ የአየር ሰዓት በመጠናቀቁ ዋሽንግተን ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ሙዚቃዎቹን አዘጋጅች ሳስደምጣችሁ ያመሸሁት ጽዮን ግርማ ነኝ። ሳምንት ሌሎች ምርጥ ምርጥ ዜማዎችን ይዤ ጠብቃችኋለሁ። ለዛሬው ሊን ኦን በተሰኘው በዚህ ዜማ አሰናበታችኋለሁ። ደህና ደሩ። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የየመኑ ምክትል ፕሬዚደንት ሀሊድ ባሃ የሀገር ውስጥ ተዋጊዎች በኢራን የሚታገዙትን የሺህ ሁቲ አማጺያን ካባረሩ ወዲህ በስደት ካለው መንግሥት ዛሬ የመንን በመጎብኘት የመጀመሪያው ከፍተኛ ባለስልጣን ሆነዋል። ሚስትር ባሃ በዛሬው ዕለት ኤደን ከተማ ውስጥ የመን የሚገኙ ሰባት የመንግሥት ሚኒስትሮች ባሉበት የካቢኔ ስብሰባ በሊቀመንበርነት እንዲመሩ ፕሮግራም እንደተያያዘላቸው አንድ የሀገሪቱ ባለሥልጣን ለአሶሲትድ ፕሬስ የዜና ወኪል ተናግረዋል። ምክትል ፕሬዚደንት ሃሊድ ባ ዓለም አቀፍ እውቅና በተሰጠው የየመን መንግሥት ውስጥ ጠቅላይ ሚኒስትርም ናቸው። በኢቦላ ቫይረስ ምንነት ላይ ጥልቅ እውቀት ያላቸው ባለሙያዎች ከፍተኛ ውጤት ያስገኛል በተባለው አዲሱ የኢቦላ ክትባት መድኃኒት መገኘት የተሰማቸውን ደስታ ገልጸዋል የመድኃኒቱ በስፋት መገኘት ጉዳይ ግን ገና ብዙ ወራት ይጠይቃል ሲሉ አስጠንቅቀዋል የዓለም የጤና ድርጅት ባለሙያ ማሪ ፖል ኪኒ ለጋዜጠኞች እንደተናገሩት የክትባት መድኃኒቱ ወደፊት ስርጭቱን ሊገድብ እንደሚችል ገልጸው በባለሙያዎች ተረጋግጦ በሥራ ላይ እንዲውል እስኪፈቀድ ድረስ ግን ብዙ ጊዜ ሊወስድ ይችላል ሲሉ አስጠንቅቀዋል በጊኒ የዓለም የጤና ድርጅት የኢቦላ ወረርሽኝ ተከላካይ አስተባባሪ መሐመድ ቤሊሆኒ ሲያስረዱ ደግሞ አሁን በክትባቱ መገኘት ልንደሰት ይገባል። ሰው ግን አሁንም ጥንቃቄ ከማድረግ ችላ ማለት የለበትም ብለዋል። በጊኒ መንግስት ውስጥ ከፍተኛ የጸረ ኢቦላ ዘመቻ አስተባባሪ ሳኮባ ኪታ በበኩላቸው ውጤታማ ክትባት በቫይረሱ ለተሰቃዩ ሰዎችና ቤተሰቦች ታላቅ እፎይታን እንደሚያጎናጽፍ ተስፋለኝ ብለዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ያስተናገድኳችሁ ኳችሁ አሉላ ከበደ ነኝ። ንጉሡ ታምሬ ነገ እሁድ ከምሽ 3 ሰዓት ላይ ከእሁዱ አዝናኛቸው የራዲዮ መጽሔት ጋር እንጠብቃችኋለን። አድማጮች ለአሁን ሰላም፣ ደህና አደሩ።